ፕሬዝዳንቱ እሁሩ ሁሩ ኬንያታ በኮምፒውተርና በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመቆጣጠር የሳይበር ደህንነት አዋጅ አጽድቀዋል። አዋጁ ተጨባጭ ያልሆነ መረጃን የሚያሰራጩ ግለሰቦች ወይም ድርጅቶች አምስት ሚሊዮን የኬንያ ሺሊንግ ወይም ሁለት ዓመት እስራት እንደሚቀጡ ይደነግጋል። የናይሮቢ ዘጋቢያችን ገልሞ ዳዊት ተጨማሪ አለው። በኢንተርኔት አማካኝነት የሚፈጸሙ ወንጀሎችን ለመቆጣጠር የወጣውን የሳይበር ደህንነት አዋጅ ህጋዊ እንዲሆን የኬንያው ፕሬዝዳንት ፕሬዚዳንት ኡሁሩ ኬንያታ በፊርማቸው ያጸደቁ ሲሆን አዋጁን ተላልፎ ወንጀል በሚፈጸሙ ሰዎች ላይ እስከ 25 ሚሊዮን የኬንያ ሽሊንግ የሚያስቀጣ ቅጣት ደንግጓል። አዋጁ በመረጃ ነጻነት ላይ ጫና ሊያሳርፍ እንደሚችል በመግለጽ በኬንያ ያሉ ጦማሪዎች ለሚዲያ ነፃነት የሚሟገቱ ግለሰቦችና ድርጅቶች እየተቹ ይገኛሉ። ይህ ትላንት በኡሁሩ ኬንያታ የጸደቀው አዋጅ ተጨባጭ ያልሆነ መረጃ የሚያሰራጩ ግለሰቦችና ድርጅቶች ላይ የሁለት ዓመት እስራት ወይም የአምስት ሚሊዮን የኬንያ ሺሊንግ ቅጣት እንደሚቀጡም ደንግጓል። ሮበርት አላይ ጦማሪ ነው። ሲጀምር ኬንያ ስለ ነጻ ፕሬስ በግልጽ የሚያስቀምጥ ሕገ መንግስት እያላት ለምን ያዋጅ እንደተፈለገ ግልጽ አይደለም ይላል። አክሎም በተለይ በመረጃ ነጻነት ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ያለውን ስጋት ገልጸዋል። ሕጉ የመረጃ ነጻነትን የሚያግድ ነው። የሚዲያ ነጻነትን ያን ያህል ባያግድም፣ በአሁኑ ጊዜ እውነተኛው ሚዲያ በእጁ ስልክ የያዘ ግለሰብ ነው። በዚህ ህግ የሚጎዳው ይሄው ግለሰብ ወይም ሚዲያ ነው። ከሆነ አመት በፊት ከጓደኛ ጋር ሆነን አንድ የሙስና ክስ ወደ ፍርድ ቤት ወሰድን። በዚያን ጊዜ መንግስት ወንጀሉን ስለ መመርመር ሳይሆን ያስጨንቀው የነበረው መረጃውን እንዴት እንዳገኘን ነበር። አሁን እንግዲህ መንግስት እነኝህን ሰዎች ነው በህጉ ልጫ ናቸው ያለው ለሮበርት ተሳሳቢ የሆነው ሌላ ጉዳይ መንግስት በኢንተርኔት አጠቃቀም ላይ ቁጥጥር የሚያበዛ ከሆነ ዜጎች ከዲጂታል አጠቃቀም ራሳቸውን ሊያገሉ የሚያስገድድ ተግባር መሆኑና እየጎለበተ ያለው የኬንያ ዲሞክራሲም በዚህ እርምጃ ይጎዳል የሚል ስጋት አለው። የኬንያው ዴይሊ ኔሽን ዛሬ በዘገባው ስለ ተላለፈ አዋጅ የጋዜጠኞች መብት ተሟጋች ሲፒጄ የአፍሪካ ተወካይ አንጄላ ኩንታል ጠይቀው፣ ሚስስ ኩንታል የተላለፈው ህግ ነጻ ፕሬስንና ጋዜጠኞች ላይ ያነጣጠረ ነው ሲሉ ተናግረዋል ሲል ዘግበዋል። የአዋጁ ረቂቅ ያዘጋጀው የኬንያ ኢንፎርሜሽን እና ቴክኖሎጂ ሚኒስቴር ነው። በሚኒስትር መስሪያ ቤቱ የካቢኔ ኃላፊ ጆ ሙቼሩ ትላንት የተላለፈው አዋጅ ለሁለት ዓመት በላይ ሲዳብር የቆየ መሆኑን ገልጸው አዋጁ በጋዜጠኞችና መረጃን በነጻ የማግኘት መብት ላይ ጫና አለው ስለተባለው መልስ ሰጥተዋል። ቴክኖሎጂ እየሰራ ነው ላለነው ነገር ሁሉ እንደ ዋልታ ነው ማለት ይቻላል። ስለዚህ ለእርሱም ህግ ሊኖረን ይገባል። ይሄ ሕግ የሚዲያ ነጻነትን ይጎዳል ለሚለው፣ ሕገ መንግሥቱ ስለ ሚዲያ ነጻነት በግልጽ አስቀምጧል። ስለዚህ ይህ አዋጅ ማንኛውንም በሕገ መንግሥቱ የተቀመጠ ሕግን የሚነካ አይደለም። ምስተር ሙቸሩ አክለው በኬንያ በዚህ ባሳለፍ ነው ዓመት ከአምስት መቶ በላይ በኮምፒውተርና በኢንተርኔት አማካኝነት የሚፈጸም ወንጀል ክስ ፍርድ ቤት ቀርቦ ፍርድ ቤት የመቅጫ ሕግ ስላልነበረው ወንጀሉን የፈጸሙ ግለሰቦች ሳይቀጡ ቀርተዋል ሲሉ ተናግረዋል። ጦማሪዎች አዋጁን መተግበር ለመንግስት ፈታኝ ይሆናል ቢሉም ምስተር ሙቸሩ ግን የሚኒስቴር መስሪያ ቤታቸው አዋጁን ተፈጻሚነት በቅርበት እንደሚቆጣጠር ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ